ዛሬ የተካሄደው የታላቁ ሩጫ ስንተኛው ጊዜ ነው? ምን ያህል ዝግጅት ተደርጎበታል? ምን ያህል ሰውስ ተሳትፎበታል? ለየት የሚያደርገውስ ምንድን ነው? እንግዲህ የዘንድሮ የአስራ ሰባተኛው ታላቁ ሩጫ ብዙ ሰው ነው የተሳተፈበት። አርባ አራት ሺህ ሰው ተሳትፎበታል። ብዙ ዝግጅት ነው ያደረግነው። እንደሚታወቀው ትልቅ ውድድር ስለሆነ ዓመት ሙሉ ነው ዝግጅት የምናደርገው። እንግዲህ ዘንድሮ ለየት ያለ ነገር ብለን ያስተዋወቅነው ለተሳታፊው ሁሉ የመወዳደሪያ ቁጥር ሰጥተናል። ያም የሆነበት ምክንያት ቲሸርቱን ሁሌን ተጨማሪ የማሰራት እና ትክክለኛ ባልሆነ መልኩ በህገወጥ መልክ የሚሰራ ቲሸርት ነበር እና በብዛት ሜዳሊያውን በቁጥሩ ስለምናሰራ ሜዳሊያ የማጠር ችግር ያመጣብን ነበር በዋናነት ሁለተኛ ደግሞ በርሊን ማራቶን ጨምሮ ትልልቅ የሚባሉ ውድድሮች እያንዳንዱ ተሳታፊ መወዳደሪያ ቁጥር አለው መወዳደሪያ ቁጥር መኖሩ ደግሞ ወደፊት ቴክኖሎጂ ብናረግ ቺፕ ታይሚንግ ቢኖር እሱ ስለሆነ ኮድ የሚደረገው ለእሱ የሚያግዛል እና በትልቁ ለህዝቡ ቁጥር ሰተን አናቅም እና ቁጥር ሰተን ነበር እንዲሁም በተጨማሪ ደግሞ አትሌቲክሱ እንግዲህ ሀገራችን የሯጮች ሀገር መሆኗ የአትሌቶቹን ሽልማት በእጥፍ ጨምረናል። ሀምሳ ሺህ ብር ሀምሳ ሺህ ብር የነበረው ለአንደኛ ለአንደኛ አትሌቶች መቶ መቶ ሺህ ብር አድርገን የሽልማቱን ጣራ ከፍ አድርገነዋል። በሰላም ተጀምሮ በሰላም አልቋል። ዛሬ በአስራ ሰባት ዓመት ታሪካችን ደርሶ የማያውቅ ትልቅ አስደንጋጭ የሆነ ኢንሲደንት ደርሶብናል። ሁለት ተወዳዳሪዎች አርፈዋል። በሚያሳዝን ሁኔታ ውድድሩን ካለቀ በኋላ ኃይለ ገብረስላሴ ምንም ሆስፒታል ያሉበት ድረስ ሄደን ለማየት ሞክረናል። አንደኛው እድሜያቸው ስልሳ አንድ የሚሆን አርፈዋል። እኚህ ግለሰብ የሮጡት ከባለቤታቸው ጋር ነው። ውድድሩን ጨርሰዋል። ሮጠው ውድድሩን ጨርሰው መጥተው ከጊዮን ሆቴል ድረስ ሄደው ጊዮን ፋርማሲ አካባቢ ሲደርሱ ኮላፕስ አድርገው ወድቀው በአምቡላንስ ዘውዲቱ ሄደው ትንሽ የተወሰነ ሕክምና ከተደረገላቸው በኋላ ሕይወታቸውን ማትረፍ አልተቻለም። እንግዲህ አንደኛው ተወዳዳሪ የሰባተኛው ኪሎ ሜትር ላይ ነው አደጋ የደረሰበት በአምቡላንስ ወደ ሆስፒታል ሄዷል። እኛም በደረስንበት ሰዓት ማረፉ ተረጋግጧል። ግን እንዴት እንዳረፈ ተጨማሪ ከልብ ጋር የተያያዘ ነው ነው የሚባለው። እርግጠኛ የሆነ የአውቶፕሲ ሪፖርት አልደረሰንም እና እንግዲህ ይሄ በአስራ ሰባት አመት ታሪካችን አንዴም እንኳን አንድ ሰውም አጋጥሞን አያውቅምና እድለኞች ነበርን። እንግዲህ እንደምታውቁት በዓለም አቀፍ ደረጃ ብዙ ጊዜ ትልልቅ የሚባሉት ውድድሮች ላይ ያጋጥማል። በዋናነት ደግሞ ግማሽ ማራቶን እና ማራቶኖች ላይ አስር ኪሎ ሜትር ላይ የመከሰቱ ምስል በጣም አነስተኛ ነው። እና እንግዲህ ዘንድሮ ይሄን ያጋጥሞናል ብዙ ትምህርት መውሰድ አለብን። ግን እንግዲህ ይሄ ስለሆነ ከቤተሰቦቹም ጋር መቆም አለብን። እና እንግዲህ እንደ ታላቁ ሩጫ ከቤተሰቦቹም ጋር እንግዲህ ሄደን ሀዘናቸውን የምንጋራበትን ሁኔታ ለማመቻቸት እየተዘጋጀ ነው። በዚህ ውድድር ላይ እንግዲህ በአስራ ሰባተኛው ውድድር ከዚህ ቀደም ምንም ነገር ሳይሆን አሁን ሁለት ሰዎች ማረፋቸው ተገልጧል። እድሜያቸው ምን ያህል ነው? ያንደኛውን ገልጠውልኛል። የሁለተኛው ወደ በአርባዎቹ ዕድሜ ነው ብለው የወሰዱት። ምክንያቱም እኔም ስደርስ ቤተሰብ አልተገኘም ነበረ። ቤተሰቦቹ አይ ቲንክ ሰምተዋል መሰለኝ፣ ግን መጀመሪያ ሆስፒታል ሄደው ካረፉ በኋላ ወደ ሌላ ቦታ ስለሄዱ ያለመገናኘት ነገር ነበረ። እኛም ምንድነው የውድድር ቁጥራቸውን እስፔሻሊ የሁለተኛውን ግለሰብ ቁጥራቸውን እንፈልገን ነበር። ቁጥሩ ቢኖር የየሰቡ ኮንታክት ስላለን ስልካቸውን አግኝተን ቤተሰብም እንደዚሁ ማግኘት የምንችልበትን መንገድ ለመፈለግ ሞክረን ነበር ያልተሳካልንም እና እድሜያቸው በአርባዎች ውስጥ ነው ነው የሚባለው ውድድሩን ሳይጨርሱ የውድድሩ መንገድ ላይ እንደወደቁ ነው ያለን መረጃ። በምን ምክንያት እንደሆነ ተገልጿል፣ ምንም አይታወቅም። እንግዲህ አውቶፕሲ የተሰራ ነው፣ እሱን እንጠብቃለን። ምንድን ነው እዛ በደረሱበት ጊዜ ቤተሰብም ሌላም ስላልነበረ በሄድንበትም ጊዜ የግል ሆስፒታል ነው ብዙ ሌሎች አደጋ የደረሰባቸው ስለነበሩ እንዲህ ወረፋ እየተጠበቀ ነበርና ቤተሰብ ላለው እንዲህ ቅድሚያ እየሰጡ ነበርና እስካሁን እንግዲህ እስከደወላችሁልኝ ሊንሳ ድረስ ሪፖርት አልደረሰንም። እንግዲህ በአዲስ አበባ ፖሊስ ኮሚሽንም ክትትል እያደረጉ ነው በዚህ በሀገር ውስጥ ባሉ ሚዲያዎችም ጭማሪ መረጃ ይህ የሰጧቸውን አይነት መረጃ ለሚዲያ ሼር ተደርጓል። አቶ ኤርሚያስ አየለ የታላቁ ሩጫ ዋና ስራ አስኪያጅ ለሰጡን ማብራሪያ በዶቼ ቬለ ስም ከልብ አመሰግናለሁ። እግዜር ይስጥልኝ እኔም አመሰግናለሁ።